ከስድስት በላይ በሆኑ ፓርቲዎችና እንቅስቃሴዎች ውህደት የተቋቋመው ሀገር አቀፍ ፓርቲ መስራች ጉባኤውን ዛሬ ጀምሯል። መጠሪያ ስሙንም በሙሉ ድምፅ ማጽደቁን ሪፖርተራችን መለስካቸው አማሃ ከአዲስ አበባ ዘግቧል። ፓርቲው ፌዴራላዊ የመንግሥት አወቃቀርና ፕሬዚደንታዊ የአስተዳደር ስርዓትን እንደሚያራምድ በረቂቅ የፖለቲካ መርሃ ግብሩ ላይ ገልጿል። መለስካቸው መስራች ጉባኤው ዛሬ ስብሰባ ማዕከል እየተባለ በሚጠራው አዳራሽ ሲጀመር እንደተገለጸው ፓርቲውን እውን ለማድረግ አያሌ ተግባራት ተከናውነዋል። የጉባኤ አዘጋጅ ኮሚቴውን የሥራ ክንውን ዘገባ በንባብ ያሰሙት የቀድሞ ሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ እንዳሉትም ወራት የፈጀ ዝግጅትና ሥራ ነበር የተከናወነው። የፓርቲው መስራች ጉባኤ በዛሬው ውሎ በፓርቲው ፕሮግራም ርዕዮተ ዓለምና የፖሊሲ አቅጣጫዎች ላይ እንደተወያየና ከውሳኔ እንደደረሰም ታውቋል። በፓርቲው ደንብ፣ መዋቅር፣ ስያሜና አርማ ላይም ከስምምነት ደርሷል። የጉባኤው አዘጋጅ ገብረ ኃይል የሕዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ ለቪኦኤ እንደገለጹት በሙሉ ድምፅ የጸደቀው የአዲሱ አገር አቀፍ ፓርቲ ስም የኢትዮጵያ ዜጎች ለማኅበራዊ ፍትሕ የሚል ነው። የአዲሱ ፓርቲ የኢትዮጵያ ዜጎች ለማኅበራዊ ፍትሕ የፖለቲካ መርሃ ግብር ረቂቅ እንደሚያመለክተው በወሳኝ መልኩ ያልተማከለ አስተዳደር ማለትም ፌዴራላዊ ሥርዓትን መከተልን ምርጫ ያደረገ ነው ይላል። ከፍተኛው የመንግሥት ኃላፊነትም በሕዝብ ቀጥታ ምርጫ የሚመረጥ ፕሬዚዳንታዊ ሥርዓት እንዲሆን አበክሮ ይሠራል ይላል። ይኸው ፕሮግራም ጉባኤውን በንግግር የከፈቱትና በኢትዮጵያ የዜግነት ሕግ መሠረት የመምረጥም ሆነ የመመረጥ መብት እንደሌላቸው የገለጹት አቶ አንዳርጋቸው ጽጌ ይህን የፓርቲውን ፕሮግራም በሚከተለው መልክ አቅርበውታል በሀገር ውስጥና በመላው ዓለም የሚገኙ ኢትዮጵያውያን የዛሬውን ጉባኤ ውጤት በጉጉት እየጠበቁ ነው አዲሱ ፓርቲ በእውንም የገበሬው የላባደሩ የመምህሩ የሰራዊቱ የመንግሥት ሠራተኛው ጥሮ ግሮ ሀብት የሚያፈረው ባለ ሀብት የምሁሩ የባለሙያው የወጣቱ የሴቶች የአካል ጉዳተኞች በየውጭ ሀገሩ ሥራ ፍለጋ ከሀገር ተገፍተው የተሰደዱ በሌላም ምክንያት የተሰደዱ ወገኖቻችን ፓርቲ መብትና ጥቅም አስከባሪ የሚያደርገው የፓርቲ ፕሮግራምና አደራጀት እንዳለው አውቃለሁ። ለእምነቶች፣ ለቋንቋዎች፣ ለባህሎች መከበርና መበልጸግ የቆመው ፓርቲ እንደሆነ አውቃለሁ። በማህበራዊ ፍትህ በተቃኘው ፕሮግራሙና አሳታፊ ዲሞክራሲን የህሉናውን መሰረት ባደረገው ድርጅታዊ ቁመናው አማካኝነት የሀገርንና የህዝብን የነፃነት የዲሞክራሲ፣ የፍትህ፣ የሰላምና የብልጽግና ጥማት ማርካት የሚያስችል ታሪካዊ ሥራ ሊሰራ እንደሚችል እምነቴ ነው። አቶ አንዳርጋቸው ጽጌ በዚህ ንግግራቸው የትግል ልምዳቸውን መሠረት በማድረግ ለጉባኤተኞች ይጠቅማል ያሉትን ተመክሮ አካፍለዋል። በተለይም የመሪዎች አርያነት የተላበስን አመራር መስጠትና የመርህ አንድነት ጽናትን አበክረው አስገንዝበዋል። የኢትዮጵያ ዜጎች ለማኅበራዊ ፍትሕ የተሰኘውን ይህን አዲስ አገር አቀፍ ፓርቲ የመሠረቱት የመላው ኢትዮጵያ ዴሞክራሲያዊ ፓርቲ መኢዴፓ፣ ሰማያዊ ፓርቲ የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ፣ የአዲስ ትውልድ ፓርቲ፣ አርበኞች ግንቦት ሰባት ንቅናቄ፣ የጋምቤላ ክልላዊ ንቅናቄና የቀድሞው የአንድነት ለዴሞክራሲና ፍትሕ ፓርቲ አመራር አባላት ናቸው። ፓርቲው በነገ መርሃ ግብሩ የአመራር አባላቱን እንደሚመርጥ ይጠበቃል። የጉባኤው አባላት ከመላ ሀገሪቱ ከሦስት መቶ አስር በላይ ወረዳዎች የመጡ ተወካዮች እንደሆኑም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ Ah, va.